já, ሄኖክ አመሰግናለሁ የአየር መስመሩን ስለለቀክልኝ ጋንም ስታይል ኦፓን ካንናም ስታይል 저긴 여자 커피 한 잔에 여유를 아는 품격 있는 여자 밤이 오면 심장이 뜨거워지는 여자 그런 반전 있는 여자 너는 서너해 낮에는 너만큼 따사로운 그런서너해 커피 식기 도전에 원샷 때리는 서너 Gangnam Style. 가렸지만 웬만한 노출보다 야한 여자 그런 감각적인 여자. 나는 사나해 점잖아 보이지만. Gangnam Style. Gangnam Style. Op, op, op, op, op Hey, sexy Hey, sexy lady. Gangnam star. Hey, sexy lady. Hop, hop, hop, hop. Hey. Hop ሰላም ሰላም ሰላም ጤና ይስጥልኛ የተከበራቸው የሙዚቃ ቃና አድማጮች እንደምንሰነበታችሁ እንደምናመሻችሁ፣ ለሳምንታዊ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። በአሁኑ ሰዓት በመላው ዓለም በሬዲዮ ጣቢያዎች በሰፊው እየተሰማ ያለውን ጋንም ስታይል የተሰኘውን የሳይን ዜማ ነበር ያደመጣችሁት። በአሁኑ ሰዓት በዚህ ዜማ ለመድነስ ያልሞከረ የለም። የእንግሊዙን ጠቅላይ ሚኒስተር ዴቪድ ካሜሮንን እና የተባበሩ መንግስታት ዋና ጸሐፊን ባንኪሙንን ጨምሮ በርካታ ታዋቂ ሰዎች በዚህ ዜማ ለመድነስ ሞክረዋል። ዜማው በዩቲዩብ ድህረ ድረገ ድምጽ ላይ ከሰባት መቶ አርባ ሚሊዮን በላይ የታየ ሲሆን አውስትራሊያን፣ ካናዳን፣ ፈረንሳይንና እንግሊዝን ጨምሮ በሰላሳ አገሮች የሙዚቃ ሰንጠረዥ ላይ የአንደኝነትንም ደረጃ ይዟል። እዚህ ዩናይት ስቴት ለሁለተኝነት ደረጃ ደርሶ የነበረ ሲሆን በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የአምስተኝነትን ደረጃ ይዞለታል። የሰላሳ አራት አመቱ ሳይ የደቡብ ኮሪያ ተወላጅ ሲሆን እስከ አሁን አምስት የሚሆኑ የስቱዲዮ አልበሞችም በገበያ ላይ የዋለ ሲሆን በሁለት ፊልሞችም ላይ ረዳት ሆኖ ሰርቷል። በድጋሚ ክብር ሰላምታ የደረሳችሁ እያልኩኝ በነገው ምሽት የዓለማችን ታዋቂ ሙዚቀኞች አርባኛውን ዓመት የአሜሪካ ሚውዚክ አዋርድ የሽልማት ስነ ስርዓት ለማካሄድ በሎስ አንጀለስ በኖኪያ የቲያትር አዳራሽ ይሰባሰባሉ። እነማን እነማን በእጩነት እንደቀረቡ ነግራችኋለሁ። ከዚህ ቀጥየ ከማሰማችሁ ሪሃና ዳይመንድስ እያለች ከምትጫወተው ዜማ በኋላ White light in the beautiful sea. I chose to be happy. You and I, you and I, we're like diamonds in the sky. You're a shooting star I see, a vision of ecstasy. When you hold me, I'm alive. We're like diamonds. you ከነገ ወዲያ ሰኞ በገበያ ላይ ከሚውለው አናፖሎጀቲክ ከተሰኘው አዲሱ የሪሃና አልበም ውስጥ ዳይመንድስ የተሰኘውን ዜማዋን ነበር ያደመጥ ነው። ዳይመንድስ ለአድማጮች ጆሮ የደረሰው ባለፈው የመስከረም ወር ሲሆን ተወዳጅነትን አግኝቶላታል። በ አስራ ሁለት የአውሮፓ ሀገሮች የሙዚቃ ሰንጠረዥ ላይ የበላይነትን የያዘላት ሲሆን እዚህ ዩናይትድ ስቴትስ በዚህ ሳምንት የሁለተኝነትን ደረጃም ይዞላታል። አናፖሎጀቲክ ለሪሃና ሰባተኛዋ የስቱዲዮ አልበሟ ሲሆን በውስጡ አስራ አራት ዜማዎቹን አካቶ ከነገ ወዲያ ሰኞ በገበያ ላይ ይውላል ይገኛል ሪሃናም ይህንን አዲስ አልበሟን ለማስተዋወቅ ከፊታችን የመጋቢት ወር ጀምሮ በተለያዩ አገሮች እየዞረች የሙዚቃ ትርኢቷን ታሳያለች በዚሁ አልበሟ ውስጥ የተለያዩ ድምፃውያን በአንዳንድ ዜማዎቿ ላይ በማጀብ አብረዋት የተጫወቱ ሲሆን ከእነዚህም ድምፃውያን መካከል ክሪስ ብራውን ይገኝበታል እንደምታስታውሱት ክሪስ ብራውን ከሶስት ዓመት በፊት ሪሃናን ደብድብሃል ተብሎ ተከሶ ታስሮ የነበረ ሲሆን አሁን እንደገና ሁለቱ ታርቀው እንደውም ይኸው በዚሁ በሪሃና አዲስ አልበም ላይ ጋራ ኖባዲስ ቢዝነስ የተሰኘ ዜማ አብረው ተጫውተዋል። እንግዲህ ቀደም ብዬ እንዳልኩት የሪሃና አዲስ አልበም ከነገ ወዲያ ሰኞ በገበያ ላይ ይውላል። የነገው ምሽትም ለሪሃና ልዩ ምሽት ነው የሚሆነው። አርባኛው የአሜሪካን ሚውዚክ አዋርድስ የሽልማት ስነ ስርዓት በሎስ አንጀለስ በኖኪያ የቲያትር አዳራሽ ይካሄዳል። በዚህ ሽልማት በእጩነት በመቅረብ የበላይነቱን ከያዙት ሁለት ድምጻውያን መካከል አንደኛዋ ሪሃና ነች። በግሏ በአራት የተለያዩ ክፍሎች በእጩነት የቀረበ ሲሆን ልክ እንደ ሪያና በአራት የተለያዩ ክፍሎች ታጭታ ነገ ከሪያና ጋር የምትፎካከረው ድምፃዊ ኒኪ ሚናጅ ነች። ከኒኪ ሚናጅ ዜማዎች መካከል ራይት ማይ ሳይድ የተሰኘውን ከክሪስ ብራውን ጋር የተጫወተችውን ዜማዋን ልጋብዛችሁና በሌሎች የተለያዩ ክፍሎች እነማን በእጩነት እንደቀረቡ እነግራችኋለሁ። Your dick they got me walking around ready to wear your big chain i only argue with them when the lake is on other than that i'm getting my mark jacobs on. but my pussy game so cold that he always seen it come back cause he know that it be a rap when i'm riding it from the back wait oh let me see your phone Cause all them bitches is ratchet. And now let me get in my truck. Cause all them bitches are catch wait wait, wait, wait, wait, wait, wait, wait, wait. Damn, it, I go again. I'll be trippin', I'll be flippin', I'll be so belligerent. Man, the shit that we be fightin' over so irrelevant. I don't even remember though, I was probably hella bitch. Let's yeah. talk. በነገ ዕለት ምሽት በሎስ አንጀለስ በሚካሄደው አርባኛው የአሜሪካ ሚውዚክ አዋርድ የሽልማት ስነ ስርዓት ላይ በእጩነት የቀረበችውን ራይት ማይ ሳይድ የተሰኘውን የኒኪ ሚናጅን ዜማ ነበር ያደመጥ ነው። ኒኪ ሚናጅ በእጩነት ከቀረበችባቸው አራት ክፍሎች መካከል ታዋቂ የሴት ድምጻዊ በተሰኘው ክፍል ሲሆን ከእሷ ጋር ለውድድር በእጩነት ያቀረቡት ሌሎች ድምፃውያን ኬሊ ክላርክሰን፣ ሪሃና ና ኬቲ ፔሪ ናቸው። ከወንዶች ደግሞ ለእጩነት የቀረቡት ጀስተን ቢበር፣ ፍሎራይዳ፣ ፒትቦል እና አሸር ሲሆኑ የዓመቱ ምርጥ አርቲስት በመባል ለእጩነት የቀረቡት Okay, away we go, only thing we have on is the radio oh, Let it play, say you gotta leave, but I know you wanna stay You just waiting on the traffic jam to finish, girl The things that we can do in 20 minutes, girl Send As me. long as you love me, I'll be your platinum I'll be your silver, I'll be your gold As long as you love me የአመቱ ምርጥ አርቲስቶች በመባል ለእጩነት ያቀረቡት ቀደም ብላችሁ ዜማቸውን እንደሰማችሁት ቅደም ተከተል መሰረት ድሬክ፣ ጀስትን ቢበር፣ ማሩን ፋይፍ፣ ኬቲ ፔሪ እና ሪሃና ናቸው። አዳዲስ ወደ ሙዚቃው ዓለም ብቅ ካሉ አርቲስቶች መካከል ደግሞ የታጩት probably hope it never would end, like is it the real thing, or is it just a one night stand, no. well no. it? no. some nights I stay up, cashing in my bad luck, some nights I call it a draw, some nights I wish that my lips could build a castle, some nights I wish they'd just fall off, but I still ain't አዳዲስ ወደ ሙዚቃው ዓለም ብቅ ካሉ አርቲስቶች መካከል በነገው ዕለት ለሚካሄድ የአሜሪካን ሚውዚክ አዋር ሽልማት የታጩት ቀደም ብላችሁ ዜማቸውን እንደ ሰማችሁ ቅደም ተከተል መሰረት፣ ጄ ኮል፣ ፈን፣ ጎዴ፣ ካርሊ ጄፕሰን እና ዋን ዳይሬክሽን ናቸው። አድማጮች ቀደም ብላችሁ የሰማችሁትን ዋት ሜክስ ዩ ቢዩቲፉል የተሰኘውን የዋን ዳይሬክሽንን ዜማ ልጋብዛችሁ። Turning heads when you walk through the door. Don't need makeup to cover. You're being shy Into the way When I look into your eyes The way that you flip your hair gets me overwhelmed But when you smile at the ground it ain't hard to tell You don't know what you're doing Maybe You light up my world like nobody else በነገ ዕለት በአርባኛው የአሜሪካን ሚውዚቅ አዋርድ የሽልማት ስነ ስርዓት ላይ በጩነት ከቀረቡት አርቲስቶች መካከል የዋን ዳይሬክሽንን ዋት ሜክዩ ቤርፉል የተሰኘውን ዜማ ነበር ያደመጥ ነው። ለነገለ ሽልማት ምርጥ አልበሞች ተብለው በእጩነት የቀረቡት ደግሞ ብሊቭ የተሰኘው የጀስተን ቢበር ኦቨር ኤክስፖስድ የማሩ ፋይቭ ፒንክ ፍራይደይ የኒኪ ሚናጅ አፕ ኦል ናይት የዋን ዳይሬክሽን አልበሞች ናቸው በእጩነት በአልበም በኩል የቀረቡት የአሜሪካን የሙዚቃን አዋርድ እንደ አውሮፓውያን አቆጣጠር በ973 ታዋቂ በነበረው የሬዲዮ ና የቴሌቪዥን ፕሮግራም አዘጋጅ በዲክ ክላርክ ነው የተመሰረተው ከተመሰረተ እንግዲህ ወደ አርባ አመታት ሆኖታል ማለት ነው ማለት ነው። ዲክ ክላርክ ባለፈው የመያዝያ ወር ነው በተወለደ በሰማኒያ ሁለት አመቱ ከዚች ዓለም በረፍት የተለየው። በነገው ምሽት በሚካሄደው በዚሁ የአሜሪካ ሚውዚክ አዋርድ የሽልማት ስነ ስርዓት ላይ መስራቹ ዲክ ክላርክ ይታወሳል። ስቲቪ ወንደር ና ራያን ሲክረትስ ናቸው የዲክ ክላርክን የህይወት ታሪክ የሚዘክሩት በዚሁ ምሽት ላይ ክሪስቲና ጉሌራ፣ ሳይ ታይለር፣ ስዊፍት ኪሻ፣ ኒዮ፣ ፓውላ አብዶል፣ ብራንዲ፣ ጀስቲን ቢበር፣ ኬሪ አንደሩድ እና ሌሎችም በርካታ ድምፃውያን ይጫወታሉ። የተከበራቸው የሙዚቃ ቃን አድማጮች፣ ለዛሬ ያለኝ ሰዓት እየተገባደደ ነው። የምሰናበታችሁ ነገ በዚሁ የሽልማት ስነ ስርዓት ላይ ኬሪ አንደሩድ ልትጫወተው ባዘጋጀችው ዜማ ይሆናል። የዜማው ርዕስ ቱ ብላክ ካዲላክስ የተሰኘ ሲሆን በዚሁ ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።